የዲ ደብልዩ ዜና። አመሰግናለው። ልደት ጤና ይስጥልኝ። አድማጮች እንደምናመሻችሁ፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜናዎች እነሆ። የኢትዮጵያ መከላከያ ሰራዊት ዛሬ እሁድ በትግራይ ክልል ማይጠምሪና አድዋ አካባቢ የሚገኙ የህዝባዊ ወያኔ ሓርነት ግንባር ወይም ህወት ወታደራዊ ይዞታዎችን በአየር ማጥቃቱን የመንግሥት ኮሚኒኬሽን ጉዳዮች አገልግሎት አስታወቀም። የመንግስት ኮሚኒኬሽን ረፋዱን በማይጠምር የሚገኝ የወታደራዊ ማሰልጠኛና የሰው ኃይል ማደራጃ ይዞታዎች በአየር ተመትቷል ብሏል። በሱዳን ወታደራዊ ኃይሉን የሚደግፉና መንግስትን የሚቃወሙ ሰልፈኞች በመዲናዋ ካርቱም የሚገኙ ዋና ዋና አውራ ጎዳናዎችና ድልድዮችን ዘጉ። ተቃዋሚ ሰልፈኞቹ እርምጃውን የወሰዱት በአፍሪቃ ቀንድ የዩናይትድ ስቴትስ መልእክተኛ ጄፈሪ ፌልትማን ከሲቪልና ወታደራዊ መሪዎች ጋር ተገናኝተው በመካከላቸው የተፈጠረው ውጥረት ሊረግብ በሚቻልበት ሁኔታ ላይ ከተወያዩ ከአንድ ቀን በኋላ ነው ተብሏል። በዩጋንዳ መዲና ካምፓላ ትናንት ምሽት ለአንድ ሰው ሕይወት መጥፋት ምክንያት የነበረው የቦምብ ጥቃት በሽብርተኛ የተፈጸመ መሆኑን ፕሬዚዳንት ዩዌሪ ሙሴቬኒ አስታወቁም። በካምፓላ ሰሜናዊ ክፍል በምትገኘው ኮማምቦጋ በአንድ የተጠበሰ የአሳማ ስጋ መሸጫ ስፍራ በደረሰ ኃይለኛ ፍንዳታ በአምስት ሰዎች ላይ ጉዳት መድረሱን ፖሊስ ገልጿል። ኢትዮጵያዊቷ አትሌት ለተሰንበት ጊደይ በቫሌንሺያ በተደረገው የዓለም የግማሽ ማራቶን የሩጫ ውድድር አዲስ ክብረ ወሰን በማስመዝገብ አሸነፈች። ለተሰንበት ቀደም ሲል በኬንያዊቷ አትሌት ሩት ቺፔንኬቺስ ተይዞ የነበረውን የርቀቱን ክብረ ወሰን አንድ ሰዓት ከደቂቃ ከ52 ሰከንድ በሆነ ጊዜ በመግባት ከአንድ ደቂቃ በላይ በማሻሻል ነው ያሸነፈችውም ዜናውን በዝርዝር የኢትዮጵያ መከላከያ ሰራዊት ዛሬ እሁድ በትግራይ ክልል ማይጠምሪና አድዋ አካባቢ የሚገኙ የህዝባዊ ወያኔ አርነት ትግራይ ወታደራዊ ይዞታዎችን በአየር ማጥቃቱን የመንግስት ኮሚኒኬሽን ጉዳዮች አገልግሎት አስታወቀ። የመንግስት ኮሚኒኬሽን ረፋዱን በማይጠምሪ የሚገኝ ወታደራዊ ማሰልጠኛና የሰው ኃይል ማደራጃ ይዞታዎች በአየር ተመትተዋል ብሏል። የመንግስት ኮሚኒኬሽን ቀጥሎ ባወጣው መግለጫው ደግሞ አዶ አካባቢ የሚገኘው የጠላት ወታደራዊ ትጥቅና ወታደራዊ አልባሳትን አመሳስሎ የሚያመርትበት ማዕከል በአየር ድብደባ ከጥቅም ውጭ ሆነዋል ብሏል። በማይጠምሬ በሚገኘው የወታደራዊ ማሰልጠኛና የከባድ ጦር መሳሪያዎች ማከማቻ ላይ የተሳካ የአየር ጥቃት መውሰዱን ላረጋግጥላችሁ እችላለሁ ሲሉ የኮሚኒኬሽን አገልግሎት ሚኒስትሩ ለገሰ ቱሉ ለሮይተርስ የዜና ወኪል ተናግረዋል። የህዝባዊ ወያኔ አርነት ትግራይ ህወሓት ቃል አቀባይ ጌታቸው ረዳ የጥቃቱን መፈጸም ለሮይተርስ አረጋግጠዋል። ጥቃቱ በአንድ የገጠር ሆስፒታል አቅራቢያ ተፈጽመዋልን ብለዋል። በአድዋ በተፈጸመው ጥቃት ቀደም ሲል በኢትዮጵያና የኤርትራ ወታደሮች ውድመት ደርሶበት የነበረውና ጥቂት ተርፎ የነበረው የአልሜዳ ጨርቃጨርቅ ፋብሪካ መመታቱን በትዊተር ባሰፈሩት መልእክት አረጋግጠዋል። በሺዎች የሚቆጠሩ ኤርትራውያን ስደተኞች የሚገኙባቸው የማይ አኒና አዲ ሀሩሽ የመጠለያ ጣቢያዎች በማይጠምሪ አቅራቢያ ይገኛሉ። እንደ ኮሚኒኬሽን ሚኒስትሩ ለገሰ ቱሉ የመጠለያ ጣቢያዎቹ ለአየር ጥቃቱ ተጋላጭ እንዳልነበሩ ገልጸዋል። የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ አስተዳደር እና የተባበሩት መንግስታት ከፍተኛ ኮሚሽነር የመጠለያ ጣቢያዎቹን ደህንነት በተመለከተ ላቀረበላቸው ጥያቄ ወዲያው ምላሽ እንዳልሰጡት ሮይተርስ የዜና ምንጭ ጠቅሷል። በሱዳን ወታደራዊ ኃይሉን የሚደግፉና የመንግስትን የሚቃወሙ ሰልፈኞች በመዲናዋ ካርቱም የሚገኙ ዋና ዋና አውራ ጎዳናዎችና ድልድዮችን ዘጉ። ተቃዋሚ ሰልፈኞቹ እርምጃውን የወሰዱት በአፍሪካ ቀንድ የዩናይትድ ስቴትስ መልእክተኛ ጄፈሪ ፌልትማን ከሲቪልና ወታደራዊ መሪዎች ጋር ተገናኝተው በመካከላቸው የተፈጠረው ውጥረት ሊረግብ በሚቻልበት ሁኔታ ላይ ከተወያዩ አንድ ቀን በኋላ ነው ተብሏል። የሱዳን የሲቪል አስተዳደር እና ወታደራዊ ባለስልጣናት መካከል የተፈጠረው መሻከር እየሰፋ ሂዶ ሀገሪቱ ወደ ዲሞክራሲያዊ ሽግግር የምታደርገው ሂደት ስጋት እንዳዣበበበት ታይቷል። ይህንኑ ተከትሎም ወታደራዊ ኃይሉን የሚደግፉ የቀድሞውን አምባገነን ኦማር አልበሽርን ካስወገደው ከዲሞክራሲያዊ ለውጥ አመራማጅ ደጋፊዎች ጋር ውጥረት ውስጥ መግባታቸው እየተነገረ ነው። በሀገሪቱ እየታየ ያለው ፖለቲካዊ ቀውስ ባለፈው ወር ተሞክሮ የከሸፈው መፈንቅለ መንግስትን በምክንያትነት የሚጠቅሱት ባለስልጣናት የቀድሞውን አምባገነን ኦማር አልበሽር ታማኞች ያሏቸውን ተጠያቂ አድርገዋል። ነገር ግን ወታደራዊ ጀኔራሎቹ የህዝቡን ኢኮኖሚያዊ ችግሮች ከመቅረፍ ይልቅ ፖለቲካዊ የስልጣን ትርፍ ለማግኘት እየሞከሩ ነው በማለት የሲቪል ባለስልጣናትን ይከሳሉ። የሱዳን ሉዓላዊ ምክር ቤት ፕሬዚዳንት ጀኔራል አብዱል ፈታ አል ቡራን በሱዳን ለተፈጠረው የፖለቲካ ቀውስ በጠቅላይ ሚኒስትር አብደላ አምዶክ የሚመራውን መንግስት መበተን እንደ መፍትሄ ቢያቀርቡም ዲሞክራሲያዊ ሽግግሩን የሚደግፉ በሺዎች የሚቆጠሩ ሱዳናውያን ባለፈው ሐሙስ ጎዳና ወጥተው ተቃውሟቸውን አሰምተዋል። በካርቱም ዋነኞቹን ባለስልጣናት አልቡርሃን፣ አምዶክ እና ዳጋሎን ያነጋገሩት ፌልትማን ሀገራቸው በሱዳናውያን ፍላጎት ላይ የተመሰረተ ዲሞክራሲያዊ ሽግግር እንዲደረግ ፍላጎት እንዳላት አጽንኦት መስጠታቸውን በዩናይትድ ስቴትስ ኤምባሲ በሰጡት መግለጫ ተናግረዋል። በዩጋንዳ መዲና ካምፓላ ትናንት ምሽት ለአንድ ሰው ሕይወት መጥፋት ምክንያት የነበረው የቦምብ ጥቃት በሽብርተኛ የተፈጸመ መሆኑን ፕሬዚዳንት ዩዌሪ ሙሴቬኒ አስታወቁም። በካምፓላ ሰሜናዊ ክፍል በምትገኘው ኮማምቦጋ በአንድ የተጠበሰ የአሳማ ስጋ መሸጫ ስፍራ በደረሰ ኃይለኛ ፍንዳታ በአምስት ሰዎች ላይ ጉዳት መድረሱን ፖሊስ ገልጿል። አደጋው በደረሰበት ስፍራ ሶስት ሰዎች በመገበያያ የፕላስቲክ ከረጢት ቦምብ ትተው መሄዳቸውና ቆይተው በመፈንዳት ጉዳት ማድረሱ መረጋገጡን ፕሬዝዳንት ዩሪ በትዊተር ባሰፈሩት መልእክት አስታውቀዋል። ድርጊቱ የሽብር ተግባር ነው፣ ወንጀለኞቹን እናገኛቸዋለንም ብለዋል። የቦምብ ጥቃት በደረሰበት አካባቢ ከሽብር ድርጊቱ ጋር የሚያያዙ ሌሎች ነገሮች ካሉ ፖሊስ እየመረመረ መሆኑን የገለጹት ፕሬዚዳንቱም ምርመራው እንደተጠናቀቀ ለሕዝቡ ይፋ ይደረጋል ብለዋል። በካምፓላ የቦምብ ጥቃት ሲደርስ ከበርካታ ዓመታት ወዲህ የመጀመሪያው መሆኑን የፈረንሳይ ዜና ምንጭ ዘግበዋል። በጎርጎርሳዊያኑ 2010 በካምፓላ የዓለም ዋንጫ የፍጻሜ ውድድር በመመልከት ላይ በነበሩ ሰዎች ላይ በተጣሉ ሁለት ቦምቦች የ76 ሰዎች ህይወት ሲቀጥፍ ሌሎች በርካቶች ላይ ጉዳት አድርሷል ለጥቃቱ በሶማሊያ የሚንቀሳቀሰው የአሸባብ የሽብር ቡድን ኃላፊነቱን ወስዶ ነበር በወቅቱ ከሶማሊያ ውጭ የመጀመሪያውን ጥቃት መሰንዘሩን ያስታወቀው ቡድኑ ዩጋንዳ በአፍሪቃ ህብረት ጥላ ስር ወታደሮቿን ወደ ሶማሊያ በመላኳ እንደተበቀላት አስታውቆ ነበር ኢትዮጵያዊቱ አትሌት ለተሰንበት ግደይ በቫሌንሺያ በተደረገው የዓለም የግማሽ ማራቶን የሩጫ ውድድር አዲስ ክብረ ወሰን በማስመዝገብ አሸነፈች። ለተሰንበት ቀደም ሲል በኬንያዊቷ አትሌት ሩት ቼፒንኬት ተይዞ የነበረውን የርቀቱን ክብረ ወሰን አንድ ሰዓት ከሁለት ደቂቃ ከ52 ሰከንድ በሆነ ጊዜ በመግባት ከአንድ ደቂቃ በላይ በማሻሻል ነው ያሸነፈችው። ለተሰንበት በመጀመሪያው የግማሽ ማራቶን ተሳትፎ የርቀቱን ክብረ ወሰን በማሻሻሌ በጣም ተደስቻለሁ ብላለች። የዛሬው አዲስ ክብረ ወሰን ባለንበት የጎርጎርሳውያን 2021 ለዕለተ ሰንበት ሶስተኛ ክብረ ወሰኗ ሆኖ ተመዝግቦላታል። ቀደም ሲል የ10ሺና የ5ሺ ሜትር ርቀቶች ክብረ ወሰኖችን በእጇ ማስገባት ችላለች። በዛሬ ውድድር ሌላኛዋ ኢትዮጵያዊት የዓለም ዘርፍ የኋላው ሁለተኛ ሆና ስትገባ ኬንያዊቷ ሺላ ቼፕክሪ በሶስተኛነት አጠናቃለች። በተመሳሳይ በቫሌንሺያ በተደረገ የወንዶች የግማሽ ማራቶን ውድድር ኬንያውያን ከአንድ እስከ አምስት ተከታትለው በመግባት የበላይነታቸውን አረጋግጠዋል። ውድድሩን አቤል ኪፕቹማ በ58 ደቂቃ ከ07 ሰከንድ በመግባት ሲያሸንፍ ሮኔክስ ኪፕሩቶ እና ዳንኤል ማቴኮ ሁለተኛና ሶስተኛ ሆነው ገብተዋል። ኢትዮጵያዊ ሙክታር ኢድሪስ ስድስተኛ ሆኖ ውድድሩን አጠናቋል። ይህ ዶቼ ቬለ ነው። በሜዲትራኒያን ባህር ላይ በነፍስ አድን የተሰረፉ ስደተኞችን ወደ ሊቢያና ሌሎች ደህንነታቸው ወዳልተጠበቀ ሀገራት ማጓጓዝ እንዲቆም የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ጥሪ አቀረቡ። ድርጊቱ የሰብአዊ መብትን የሚጋፋ ነውም ብለዋል። ርዕሰ ሊቃና ጳጳሳት ፍራንሲስ በቅዱስ ጴጥሮስ አደባባይ የቡራኬ ስነስርዓት ላይ ባሰሙት ንግግር በሺዎች የሚቆጠሩ ስደተኞችና ሌሎች በሊቢያ በጥበቃ ለሚያስፈልጋቸው ወገኖች አብሮነቴን ልገልጽ እወዳለሁ ብለዋል። በስደት መከራ ውስጥ ላሉቱ ለቅሷችሁና ጩኸታችሁ ይሰማኛል፣ መቼም አልረሳችሁም፣ እጸልይላችኋለሁም ብለዋል። በሊቢያ ሴቶችና ሕጻናትን ጨምሮ በርካታ ሰዎች ሰብአዊነት በጎደለው አያያዝ ውስጥ ይገኛሉ ያሉት ፍራንሲስ በሊቢያ የሚገኙ ፍልሰተኞችን በተመለከተ ዓለም አቀፉ ማህበረሰብ ለዘላቂ መፍትሄ የገባውን ቃል እንዲጠብቅ እጠይቃለሁ ብለዋል። በሜዲትራኒያን ባህር ላይ በስደተኞች የተጨናነቁ ጀልባዎች ወደ ግዛታቸው እንዳይደርሱና ወደ መጡበት እንዲመለሱ በማድረግ ጣሊያንና ማልታ በሰብአዊ መብት ተቆርቋሪዎች ብርቱ ትችት እየቀረበባቸው ይገኛል። ስደተኞች ወደ ማጎሪያ ተመልሰው ለመከራና ስቃይ እንዲጋለጡ ከማድረግ ተገን እንዲያገኙ፣ የተገን ጥየቃ ሂደት እንዲመቻችላቸው ርዕሰ ሊቃነ ጳጳሳቱ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ባለስልጣናትና የሰብአዊ መብት ተሟጋች ድርጅቶች በሊቢያ የስደተኞች ማቆያ ማዕከላት በስደተኞች ላይ ድብደባና አስገድዶ መድፈርን ጨምሮ የሚያደርሷቸው የረዥም ጊዜ ስቅየትን አውግዘዋል። ይህ ዶችቬል ነው። ርዕሶቹን በድጋሚ ላያሰማችሁም። የኢትዮጵያ መከላከያ ሰራዊት ዛሬ እሁድ በትግራይ ክልል ማይጠምሪ ና አዶ አካባቢ የሚገኙ የህዝባዊ ወያኔ አርነት ትግራይ ወታደራዊ ዞታዎችን በአየር ማጥቃቱን የመንግስት ኮሚኒኬሽን ጉዳዮች አገልግሎት አስታወቀም። በሱዳን ወታደራዊ ኃይሉን የሚደግፉና መንግስትን የሚቃወሙ ሰልፈኞች በመዲናዋ ካርቱም የሚገኙ ዋና ዋና አውራ ጎዳናዎችና ድልድዮችን ዘጉም። ኢትዮጵያዊቷ አትሌት ለተሰንበት ጊዜ በቫለንሺያ በተደረገው የዓለም የግማሽ ማራቶን የሩጫ ውድድር አዲስ የዓለም ክብረ ወሰን በማስመዝገብ አሸነፈች። ዜናው በዚሁ አበቃ። ጤና ይስጥልኝ።